The Voice of America Be your way yeah, America on Radio Taviano በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዝያ 13 2007 ዓ.ም ዝግጅታችን ጀመረ። ኢትዮጵያ ብሔራዊ ሀዘን ላይ ነች። ዛሬ አዲስ አበባ ላይ የቁጣ ሰልፍ ተደርጓል። የኢትዮጵያ ፓርላማም ብሔራዊ ሀዘን አውጇል። ሚያዝያ 14፣ 15፣ 16 የሀዘን ቀን ሆኖ እንዲውል የውሳኔ ሀሳብ ቁጥር ስድስት ሁለት ሺህ ሰባት ሆኖ በሙሉ ድምፅ ጸድቋል። የኢትዮጵያ ፓርላማ አፈ ጉባኤ አባዱላ ገመዳ ናቸው የምክር ቤቱን ውሳኔ ያሰሙት። የኢትዮጵያ ሙስሊሞች በጣም በጣም በጣም ለእኛ ማለት ነው ህይወታቸውም ማለት ነው አሳልፎን ነው እኛን ለማዳን ጥረት የሚያደርጉት ብዙ ትግል ነው የሚያደርጉት። እዚህ በተለይ ሊቢያ፣ በስደት አለም ላይ ብዙ ብዙ ብዙ ነገር ነው የሚያደርጉት ለኢትዮጵያ ክርስቲያኖች ማለት ነው። ሊቢያ ውስጥ አሁን ችግር ላይ ያሉ ኢትዮጵያዊ ስደተኛ ናቸው። ይህን ማምሻውን የነገሩን ቃለ ምልልስ አለን። ወደ አገር ቤት ለመመለስ የሚሹትን እየተመዘገቡ ይገኛሉ። ፓስፖርት ይኖራቸው አይኖራቸው፣ በአንድ ወይም በሌላ መልኩ ከሌሎች ወገኖችን በመተባበር ወደ አገር ቤት በሰላም የሚመለሱበት ሂደት ውስጥ እንገባለን ማለት ነው። በግብጽ የኢትዮጵያ አምባሳደር መሐመድ ድሪር ናቸው የሰማችኋቸው። ሰፋ ያለ ቃለ ምልልስ ይዘናል። የዛሬ የመጽሔት ክፍለ ጊዜ በአብዛኛው አይሲል በሚል ምህፃር የሚጠራው የሽብር ቡድን ሊቢያ ውስጥ በኢትዮጵያውያን ላይ የፈጸመውን ግድያ በሚመለከቱ ዘገባዎች ላይ ያተኩራል። በሊቢያ የባህር ዳርቻ የእስልምና መንግስት ነኝ በሚለው የሽብር ቡድን ሀያ ዘጠኝ ኢትዮጵያውያንና አንድ ኤርትራዊ መገደላቸውን ኢትዮጵያውያንና ዓለም አቀፉ ማህበረሰብ እያወገዙ ነው። ግድያውን ለማውገዝ ዛሬ አዲስ አበባ ላይ በመቶዎች የሚቆጠሩ የከተማይቱ ነዋሪዎች አደባባይ ወጥተው ሰላማዊ ሰልፍ አካሂደዋል። የኢትዮጵያ መንግስት ባለስልጣናት በፍልሰተኞቹና በስደተኞቹ ዜጎች ግድያ ላይ አስቀድሞ የሰጧቸውን አስተያየቶች ይሞቅሰዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮ ቴድሮስ አድሃኖም መንግስት ሙሉ ወጪውን ሸፍኖ ዜጎቹን ከአደጋ ለመታደግ እንደሚንቀሳቀስ አስታውቀው በፈቃዳቸው ወደ ሀገራቸው እንዲመለሱ ጥሪ አስተላልፈዋል። በምሽቱ ሰፋ ያሉ ዘገባዎችና ትንተናዎችን እናቀርባለን። ቀዳሚውን ሄኖክ ሰማግዘር ያቀርባል። በአብዛኛው ወጣት ወንዶች በፈጣን እርምጃ እየገሰገሱ በከተማዋ እምብርት መስቀል አደባባይ አጠገብ ከጨርቆስ ጀምሮ በመሿለኪያ በኩል በዛሬው ዕለት ድምጻቸውን አሰምተዋል። በሊቢያ የባህር ዳርቻ አካባቢ በተቀረጸ የሽብር ፕሮፓጋንዳ ቪዲዮ በድረ ገጾች እንዳሳየው ወደ 15 የሚሆኑ የኢትዮጵያ ዜጎች ሲረሸኑ የተቀሩት ደግሞ አንገታቸው ተቀልቶ ተገድሏል። የአሜሪካ ድምፅ ሬዲዮ በዛሬው ዕለት ለመረዳት እንደቻለው ከጉዳተኞቹ መካከል በትንሹ አንድ ኤርትራዊ ይገኝበታል። በአዲስ አበባ በዛሬው ዕለት ወደ አደባባይ የወጡት ሰልፈኞች ሁኔታው በእጅጉ እንዳሳዘናቸው ገልጸው ዜጎችን እንዲህ አይነት የጭካኔ ተግባር እንዳይፈጸምባቸው እርምጃ እንዲወሰድ ጠይቀዋል። በአይስል ድርጊት የተሳተፉትም ለፍርድ ይቅረቡ ሲሉ ድምጻቸውን በሆታና በዜማ አሰምተዋል። በተለያዩ ድረ ገጾች የዜጋ ዘጋቢዎች በሰልፉ ዙሪያ የተቀረጹ ቪዲዮዎችን በማኅበረሰብ የመገናኛ ብዙሃን አሰራጭተዋል። ስዩም ይሁን አምላክ በጥቃቱ ሕይወቱ ያለፈው እያሱ ይሁን አምላክ ወንድም በዛሬው ሰልፍ መካፈሉን ይገልጻል። የተነሳ ነው። ከመንደራችን ነው፣ ግን ከተለያየ አቅጣጫ የተለያዩ ወጣቶች ተሰባስበው ነበረ። ሂልተን መውጫ ወደ ዳገቱ ላይ ስንደርስ በቃ ነገሩ ነገ ነው። ጥሪ የተደረገው ነገ ነው። ነገ መታችሁ እናነጋግራቸዋል፣ መስቀል አደባባይ ተባለ። ጉዳቱን ያደረሱት ለፍርድ ይቅረቡ፣ ጥቃቱ ክፉኛ አሳዝኖናል ሲሉ ነው በሰልፉ ድምጻቸውን ያሰሙት። ማህሌት ፋሲል በአዲስ አበባ የሚታተመው የአዲስ ስታንዳርድ መጽሔት ዘጋቢ ስትሆን ከማለዳ ጀምሮ ሁኔታውን በስፍራው ተገኝታ ተከታትላለች ቦታው ላይ በግምት ወደ ሶስት ሺህ የሚጠጋ ሰው ጠዋት ላይ ነበረ ለቅሶ ለመድረስ የመጣ ከሰባት ሰዓት አካባቢ ላይ ደግሞ ወጣቶች ተሰብስበው መጥተው ድንኳኑ ፊት ለፊት ሆነው መፈክሮችን እያሰሙ በጣም ንዴታቸውን ሲገልጹ ነበረ ከመፈክሮቻቸው መካከል አንደኛው አንድ መካም በጉልበታችን የሚለውን መዝሙር ሲያሰሙ ነበር ወያኔ ጉድፈላ መንግስት የለንም ህዝብ ይስማል ድምጻቸው ይሰማ የሚሉትን መፈክሮች እያሰሙ በጨርቆስ ቤተ ቤተክርስቲያን በኩል አድርገው ወደ ስቴዲየም እየሄዱ ነበረ። ልክ ሴንት ጆሴፍ ትምህርት ቤት ጋ ሲደርሱ ፖሊስ አዲስ አበባ ፖሊስ መንገዱን ዘጋና እንዲመለሱ ነገራቸው። ከትንሽ ውዝግቦች በኋላ ከክርክር በኋላ ሰልፈኛው ተበተነ። የኢትዮጵያ የህዝብ ተወካዮች ምክር ቤት ከነገ ረቡ ጀምሮ በሀገሪቱ የሶስት ቀናት የሀዘን አዋጅ አሳልፏል። በሚቀጥሉት ሶስት ቀናት በዘጠኙ ክልሎች በሁለት የከተማ መስተዳደሮች እንደዚሁም የዓለም አቀፍ ኤምባሲዎቹ ብሔራዊ ባንዲራው ዝቅ ብሎ እንዲውለበለብ ለበለብ የህዝብ ተወካዮች ምክር ቤት ውሳኔ አሳልፏል። በነገ ዕለትም ህዝቡ በአይሰል ላይ የተባበረ ድምፁን እንዲያሰማ መንግስት ጥሪ አስተላልፏል። የዛሬው ሰልፍ አንድ ቀን ቀደም ብሎ ሲሆን አስቀድሞ የኢትዮጵያ መንግስት እሁድለት በአክራሪ ቡድኑ የተለቀቀው ቪዲዮ መታየት በጀመረበት ወቅት የኮሚኒኬሽንስ ጉዳዮች ሚኒስቴር አቶ ሬድዋን ሁሴን ሁኔታውን በካይሮ ከሚገኘው ኤምባሲ መንግስታቸው እያጣራ እንደሆነ ጠቅሰው፣ ሁኔታው ከተረጋገጠ ጥቅስ በአስቸጋሪ መንገዶች ወደ አውሮፓ ለመሻገር ህይወታቸውን አደጋ ላይ ለሚጥሉ ዜጎች መማሪያ ይሆናል ሲሉ ተናግረው ነበር። በዛሬው ሰልፍ ላይ የተሳተፉ ወጣቶች የኢትዮጵያ መንግስትን መግለጫ የሚተቹ ድምፆችንም አሰምተዋል። የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት በማግስቱ ማለትም ሰኞ በፌስቡክ ገጹ ላይ በአይሰል የተፈጸመውን ጥቃት ጥቅስ በሰው ልጅ ላይ የተፈጸመ አስነዋሪና አረመኔያዊ ድርጊት ሲል አውግዞ በዜጎቹ ላይ በደረሰው ጥቃት በእጅጉ ማዘኑን በመግለጽ ለቤተሰቦቻቸው መጽናናትን ተመኝቷል። ተቃዋሚው ሰማያዊ ፓርቲ በዛሬ ዕለት ኢትዮጵያውያን በአደባባይ ወጥተው ሐዘናቸውንና ተቃውሟቸውን እንዲገልጹ የተጠራውን ሰልፍ እንደግፋለን ሲል መግለጫ አውጥቷል። ሰማያዊ ፓርቲ በመግለጫው የኢትዮጵያ መንግሥት በዜጎቹ ላይ የሚደርሱ ጥቃቶችን አስመልክቶ የወሰዳቸው ተግባራዊ እርምጃዎች የሉም ሲል ተችቷል። በዛሬው ዕለት ወደ ቤተ መንግስት ሲያመሩ የነበሩ የተቃውሞ ሰልፈኞችን በኃይል መልሷል ሲል ተቃዋሚ ፓርቲ መንግስቱን አውግዟል። ሌላኛው ተቃዋሚ ፓርቲ መድረክ በአይሴል የደረሰው ጥቃት እንዳሳዘነው ገልጾ ዜጎች ኢትዮጵያን ለቀው እንዲሰደዱ እየገፋ ያለው ብልሹ አሰራርና የሥራ ዕድል መጥፋት ነው ሲል ጠቅሷል። በጥቃቱ ሐዘን ለሚሰማቸው ኢትዮጵያውያንና በተለይ ለተጎጂዎች ቤተሰብም መጽናናትን ተመኝቷል። ይህንን ጥቃት የተባበሩት መንግስታት ድርጅት ዋና ጸሐፊ፣ የሮማ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ፣ የግብፅ ኮፕቲክ ቤተ ክርስቲያን ፓትርያርክ፣ በሀገር ውስጥና በውጭ ሀገር የሚገኙ የኢትዮጵያ የሙስሊምና የክርስትና ማህበረሰብ አባላትና ተከታዮች፣ እንዲሁም ሌሎች የዓለም መንግስታት፣ የሲቪል ማህበራትና የሃይማኖት ተቋማት አውግዘዋል። የአሜሪካ ድምፅ ሬዲዮ በዛሬ ዕለት ባደረገው ማጣራት በአይስል ጥቃት ከተገደሉት ወደ ሰላሳ የሚጠጉ ሰዎች መካከል በትንሹ አንድ ኤርትራዊ ይገኝበታል። በሱዳን በኩል ወደ ሊቢያ የሚያመሩት ፍልሰተኞችና ስደተኞች የሜዲትራኒያንን ባህር አቋርጠው ወደ አውሮፓ ለመሻገር የሚያስቡ ናቸው። የዓለም አቀፍ የፍልሰተኞች ድርጅት አይኦኤም በዚህ በያዝኑ የአውሮፓውያን ዓመት አስቸጋሪ በሆነው የባህር ጉዞ ህይወታቸው ያለፈው ሰዎች ቁጥር አንድ ሺ አምስት መቶ እንደሆነ መዝግቧል። ለንጽጽር ባለፈው የአውሮፓውያን ዓመት ሁለት ሺ አስራ አራት የመጀመሪያው አራት ወራት በባህር ጉዞ የሞቱት ሰዎች ቁጥር ዘጠና ስድስት ነበር። ከነገ ሚያዝያ 14 ጀምሮ ያሉት ሶስት ቀናት ብሔራዊ የሐዘን ቀናት እንዲሆኑ የኢትዮጵያ ፓርላማ ወስኗል። በሁሉም የኢትዮጵያ ክልሎችና በውጭ ሀገሮች በሚገኙ የኢትዮጵያ ተቋማት ሁሉ የሀገሪቱ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብም ፓርላማው በሙሉ ድምጽ ወስኗል። አሁን አደጋ ባንዣበበባቸው ያበበባቸው የዓለም ክፍሎች የሚኖሩ ዜጎችም ወደ ሀገራቸው እንዲመለሱ የውጭ ጉዳይ ሚኒስትሩ ዶክተር ቴድሮስ አድሃኖም ጥሪ አቅርበዋል። ዝርዝሩን መለስካቸው አመሃ ይዟል። ሚያዚያ 11 ቀን 2007 ዓ ም አይ ኤስ የተባለው አሸባሪ ቡድን ሰላሳ ኢትዮጵያውያን ላይ የፈጸመውን አሰቃቂ ግድያ ተከትሎ የኢትዮጵያ ፓርላማ ዛሬ ባደረገው ስብሰባ ወይዘሮ ሮማን ገብረስላሴ በሕዝብ ተወካዮች ምክር ቤት በሚኒስትር ማዕረግ የመንግሥት ተጠሪ ባነበቡት የውሳኔ ሐሳብ እንደገለጹት የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት በንጹሐን ዜጎች ላይ በደረሰው ጉዳት በእጅጉ ማዘኑን በመግለጽና ድርጊቱን በማውገዝ ለተገደሉት ዜጎች ቤተሰቦችና ለመላው የኢትዮጵያ ሕዝብ ምክር ቤቱ መጽናናትን ተመኝቷል። የመንግሥት ተጠሪዋ በንግግራቸው መጤዎች በሚል ያልሰለጠነ አስተሳሰብ በደቡብ አፍሪካ የደረሰውን ጥቃት በማውገዝ ለምክር ቤቱ የውሳኔ ሀሳብ አቅርበዋል። በቀረበው የውሳኔ ሀሳብ ላይ ጥቂት የምክር ቤቱ አባላት አንዳንድ አስተያየቶች ከሰጡ በኋላ አፈ ጉባኤው አቶ አባዱላ ገመዳ ሀሳቡን ለውሳኔ አቅርበዋል። ሰንደቅ ዓላማ ዝቅ ብሎ ለሶስት ቀን ማለትም አስራ አራት አስራ አምስት አስራ ስድስት የሀዘን ቀን ሆኖ እንዲታወጅ። የውሳኔ ሀሳብ ቁጥር ስድስት ሁለት ሺ ሰባት ሆኖ እንዲጸርቅ የምትደግፉ በእጃቸው አሳዩ። አመሰግናለሁ። የምትቃወሙ ድምጽ የማሰጡ የለም። ስለዚህ ማዚያ አስራ አራት አስራ አምስት ና አስራ ስድስት የሀዘን ቀን ሆኖ እንዲውል የውሳኔ ሀሳብ ቁጥር ስድስት ሁለት ሺ ሰባት ሆኖ በሙሉ ድምጽ ጸርቋል። የውሳኔ ሀሳቡ ከመጽረቁ በፊት አንዳንድ የምክር ቤቱ አባላት በሰጡት አስተያየት በሊቢያ ውስጥ አይ ኤስ የተባለው አሸባሪ ቡድን በኢትዮጵያውያን ላይ የፈጸመው ድርጊት ዜጎችን ሁሉ የሚያስተሳስር እንጂ የሚለያይ መሆን እንደሌለበት ለማስገንዘብ ሞክረዋል። ሌሎች ደግሞ የእነዚህ ኢትዮጵያውያን ግድያ መንስኤ ሕገወጥ ስደት ነው ብለው የሚያምኑ ነበሩ። በእነዚህ አባላት አመለካከት መፍትሄው አገር ውስጥ አለ የሚባለውን የስራ እድል ሁሉ አሟጦ መጠቀም ነው። ወላጆች መምህራንና የሃይማኖት አባቶች ወጣቶች ወደ ውጭ በስደት እንዳይሄዱ እንዲመክሩም ያሳስባሉ። የውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ አድሃኖም በበኩላቸው የችግሩን መንስኤ ለአንድ ወይም ለሌላ ለመስጠት የፈለጉ አይመስሉም። የኢትዮጵያውያን ደላሎች እጅግን በደም መበከሉን አጠንክረው ያምኑበታል። እኔ እርግጠኛ ሆኜ ነው እየተናገርኩ ያሉ። ሊቢያ ውስጥ የራሳችን ኢትዮጵያውያን ደላሎች አሉ። ሱዳን ውስጥ የራሳችን ኢትዮጵያውያን ደላሎች አሉ። ኬንያ ውስጥ አሉ፣ ሌላም አሉ። የራሳችን ችግር ነው። ስለዚህ እነዚህ የተሳሳቱ ወገኖች የተሳሳቱም ቢሆኑ እንግዲህ ወገኖች ናቸው። ከዚህ ወደ ግፍ እያስገባ ያለው ስራ ቢታቀቡ፣ ሌላ ስራ ቢሰሩ ቢሰማቸው ቢሰማቸው ጥሩ ነው ለማለት እወዳለሁ። እነዚህ የብሔራዊ የሐዘን ቀናት በታወጁበት የምክር ቤቱ ስብሰባ ላይ አስተያየታቸውን ከሰጡት መካከል አንዳንዶቹ ደግሞ በሊቢያና በደቡብ አፍሪካ በኢትዮጵያውያን ላይ የደረሰው ጥቃት በሀገር ላይ የተሰነዘረ ጥቃት ነው ካሉ በኋላ በዚህ ጉዳይ ላይ ምንም አይነት የሀሳብ ልዩነት ሊነሳ አይገባም ሲሉ ተናግረዋል። በመጨረሻም የውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ አድሃኖም በሊቢያና በደቡብ አፍሪካ ለሚገኙ ኢትዮጵያውያን መልእክታቸውን አስተላልፈዋል። በመጨረሻም አስተላልፈው መልእክት ቢኖር እንግዲህ በሊቢያም በደቡብ አፍሪካም እንደዚሁ ወደ ሀገራቸው መመለስ ለምትፈልጉ መንግስት ዝግጁ ስለሆነ ከአቅራቢያ ኤምባሲ ጋር በመነጋገር ወይም ከዚህ በፊት በሚዲያ በኢትዮጵያ ቴሌቪዥንም በሌላም በተላለፉ ስልክ ቁጥሮች በመደወል እንድትመዘገቡና መንግስት ሙሉ ወጪ ሸፍኖ ወደ ሀገራችሁ ለማስመለስ ዝግጁ እንደሆነ ይህን አጋጣሚ ይህን መልእክት ለማስተላለፍ ለመጠቀም ፈልጌ ነው። ዛሬ በመንግስት መገናኛ ብዙኃን ይፋ እንደተደረገው በነገ ዕለት የአዲስ አበባ ሕዝብ በሊቢያ እና በደቡብ አፍሪካ በሚኖሩ ኢትዮጵያውያን ላይ የደረሰውን ግፍ በመቃወም በመስቀል አደባባይ ሰላማዊ ሰልፍ እንደሚያደርግ የመንግስት ጉዳዮች ኮሚኒኬሽን ጽህፈት ቤት አስታውቋል። ከሦስት ቀናት በፊት አይኤስ የተባለ አሸባሪ ቡድን በአሰቃቂ ሁኔታ የገደላቸው ሰላሳ ኢትዮጵያውያንን ጠላት የሆነችው የኢትዮጵያ ቤተ ክርስቲያንን መስቀል የሚያመልኩ ናቸው ሲል ይከሳቸዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ بزي وقت باندلب باند حساب مكومه البن سلو هي اثيوبيا تكلايا منيستر هايلا مريم دسال انترياس تلالفاوال ጠቅላይ ሚኒስትሩ መልእክቱን ያሰሙት እስላማዊ መንግሥት ነኝ የሚለው ጽንፈኛ የሽብር ቡድን ሊቢያ ውስጥ ኢትዮጵያውያን ላይ የፈጸመውን ግድያ አስመልክቶ ባደረጉት ንግግር ነው። አደገኛ ሁኔታ ሊፈጠርባቸው በሚችሉ አካባቢዎች ያሉት ዜጎች በፈቃዳቸው ወደ ሀገራቸው እንዲመለሱ የመንግስታቸው ፍላጎት እንደሆነም ገልጸዋል። እስክንድር ፍሬው ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። በሊቢያ ይኖሩ በነበሩ ኢትዮጵያውያን ላይ አሰቃቂው ግድያ ከተፈጸመ በኋላ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቴሌቪዥን ባስተላለፉት መልእክት ዜጎች ሁሉ መጽናናትን ተመኝተዋል። ይሄ ግድያ የሰው ዘርን በሙሉ ለማጥፋት የተነሱ አሸባሪዎች ያካሄዱት ግድያ ነው። እነዚህ ወገኖቻችን ወይም ዜጎች ከሀገራችን ወጥተው በሊቢያ ባሉበት ይህ አሸባሪ ኃይል ይሄን አሰቃቂ ግድያ መፈጸሙ መላውን የሀገራችን ህዝቦች እንዳሳዘነ እናውቃለን። መንግስትም ይህ አሰቃቂ ግድያ እጅግ አሳዛኝ መሆኑን በማመን ለቤተሰቦ ቻቸው መጽናናትን እና ለመላው የኢትዮጵያ ህዝብ መጽናናትን እየተመኘን የሀገራችን ህዝቦች ከመንግስት ጋር በመሆን ሽብርተኝነትን ለመዋጋት የጀመርነውን እንቅስቃሴ በሁሉም መስኩ አጠናክረን መቀጠል ያለብን ይሆናል። የየትኛውም ሃይማኖት ተከታይ የሆኑ ኢትዮጵያውያን ዜጎች ሽብርተኝነትን ለመዋጋት በጋራ ሊነሱ እንደሚገባም ጠቅላይ ሚኒስትሩ ጥሪ አቅርበዋል። ሽብርተኝነት ሃይማኖትን መሰረት አድርጎ ወይም የሃይማኖት ጭንብል ለብሶ መምጣቱ ሳያዘናጋን መላውን የሰው ዘር ለማጥፋት እየተዘጋጀ እና የወጠነ ኃይል መሆኑን ተረተን ክርስቲያን፣ ሙስሊም ሳንል መላው የኢትዮጵያ ህዝቦች በአንድ ላይ ሆነን አሸባሪነትን መዋጋት ያለብን ይሆናል። አሸባሪዎች አይሴስን ጨምሮ ባሉበት ሀገር ሙስሊም የሆኑ ዜጎችንም ጭምር እየጨፈጨፉ ያሉ ሀይሎች ናቸው። ስለዚህ በአሁኑ ግድያ የኢትዮጵያ ክርስቲያኖችን ማዕከል አድርገን ገድለናል ብሎ ማስታወቂያ ያሳወቁን ቢሆንም ነገር ግን እነዚህ ሀይሎች መላውን የሰው ዘር የሚያጠፉ መሆናቸውን ግንዛቤ ውስጥ አስገብተን መላው የኢትዮጵያ ህዝቦች በየትኛውም ሃይማኖት ውስጥ ያለን በአንድ ላይ ሆነን አሸባሪዎችንና አክራሪዎችን መዋጋት ያለብን ይሆናል። ስለዚህ በዚህ ወቅት መላው የሀገራችን ህዝቦች በአንድ ልብ በአንድ ሀሳብ መቆም ያለብን ይሆናል። ለደህንነት አስጊ በሆኑ አካባቢዎች ያሉ ኢትዮጵያውያንም በፈቃዳቸው ወደ ሀገራቸው እንዲመለሱ መንግስታቸው አስፈላጊውን ሁሉ እንደሚያደርግ አብራርተዋል። በተለይም በእንደዚህ አይነት አደገኛ ሁኔታ ሊፈጠርባቸው በሚችሉ አካባቢዎች ላይ ያሉ ዜጎቻችን በፈቃዳቸው ወደ ሀገራችን እንዲመለሱ መንግስት ይፈልጋል። ስለዚህም ቤተሰቦች እና ጓደኞች፣ ወዳጅ ዘመዶች ይህንን ተግባር በጋራ ለማስፈጸም ለሚመለከታቸው በመንገር ወደ ሀገራቸው ለመመለስ ለሚፈልጉ ዜጎች ሁሉ መንግስት አስፈላጊውን ድጋፍ የሚያደርግና እዚህ ከተመለሱም በኋላ አስፈላጊውን ክትትልና ዝግጅት በማድረግ ለማስተናገድ ዝግጁ መሆኑን እየገለጽኩ ሌሎችም ወደ ውጭ ሀገር ወይም ደግሞ እንደዚህ አይነት አስቸጋሪ ወደሆኑ ሆኑ ቦታዎች ለመጓዝ የሚፈልጉ ዜጎቻችን አንዴ ሁለቴ አስበውበት የሚያዋጣ መሆኑንና ለኑሯቸው ለእድላቸውም የሚመች መሆኑን በማረጋገጥ ጉዞን እንዲያደርጉ ጥሪዬን አቀርባለሁ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቃል ባስተላለፉት በዚሁ መልእክታቸው ዜጎች የደህንነት ስጋት ወዳለባቸው ሀገሮች ከመጓዝ እንዲቆጠቡ አሳስበዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ፣ የተቃዋሚ ፓርቲዎችና ሌሎች ተቋማትም አሰቃቂውን ግድያ በማውገዝ መግለጫዎች አውጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የማክሰኞ ምሽት የመጽሔት ክፍለ ጊዜ ዘገባ ይቀጥላል። ቀጥሎ የሚቀርበው ደግሞ ደቡብ አፍሪቃ ውስጥ በኢትዮጵያውያንና በሌሎችም ዜጎች ላይ የደረሰውን ጥቃት የተመለከተ ነው። ኢትዮጵያውያንና ኢትዮጵያውያን አሜሪካውያን በቅርቡ በደቡብ አፍሪቃ በኢትዮጵያውያንና የሌሎች ሀገሮች ስደተኞች ላይ የደረሰውን ግፍና በደል በመቃወም በትናንትናው ዕለት በዋሽንግተን ዲሲ በሚገኘው የደቡብ አፍሪቃ ኤምባሲ ደጃፍ ተገኝተው ድምፃቸውን አሰምተዋል። ቁጥሩ የበዛ ሕዝብ መገኘቱ የተዘገበውን የዚህን ሕዝባዊ የተቃውሞ ትዕይንት አስመልክቶ አሉላ ከበደ በተለያዩ ኢትዮጵያውያን ላይ በደል በደረሰ ጊዜ ጥቃቶቹን በመቃወም እና በተለያዩ የኢትዮጵያ ነክ ጉዳዮች ላይም በንቃት በመሳተፍ የሚታወቁ አንድ የዋሽንግተን አካባቢ ነዋሪ የሆኑ ኢትዮጵያዊ አነጋግሮ ተከታዩን አጠናቅረዋል። ਹਾਜ਼ਰੀਆਂ ਚ ਐਂਟੀ ਤੇਜਸਰੋ ਹਾਜ਼ਰੀਆਂ ਚ ਜੀਓ ਸਭ ਜੀਓ አቶ ከባዱ በላቸው በደቡብ አፍሪካ የተለያዩ ከተሞች ከተለያዩ የአፍሪካ ሀገሮች በመጡ ስደተኞች ላይ በጥላቻ በመነሳሳት የደረሱ ጥቃቶችን በመቃወም በዚህ በዋሽንግተን ዲሲ እና አካባቢ የሚኖሩ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን በትላንትናው እለት ዋሽንግተን ዲሲ በሚገኘው የደቡብ አፍሪካ ኤምባሲ ለሰላማዊ ሰልፍ ወጥታችኋል። እስኪ በአጭሩ ይግለጹ ልኝ- እሺ፣ አሉላ በጣም አመሰግናለሁ። አንተ እንደገለጽከው ሰሞኑን በደቡብ አፍሪካ በሚገኙ ኢትዮጵያውያኖች ላይ እንዲሁም በሌሎች አፍሪካን ስደተኞች ላይ የደቡብ አፍሪካ ተወላጆች የሆኑ ጥላቻ መንፈስ የተነሳሱ ሰዎች ያደረሱባቸውን መጠን የሌለው ግፍ በእሳት ማቃጠል፣ በጩቤ መውጋት፣ በድንጋይ መደብደብ ከሀገራችን ውጡ የሚል አይነት ያደረሱባቸውን ግፍ ሁላችንም ኢትዮጵያኖች በየቦታው ሆነን አይተናል። በጣም ተቆጭተናል። በጣም አዝነናል። ይሄ ነገር ከዚህ በፊትም በየሀገሩ እንደዚሁ በሳውዲ አረቢያ የሚታወሳል በየመንም እንደዚሁ የሚደርስባቸውን ግፍ በመመልከት አሁን ሳውዝ አፍሪካ ውስጥ የቀሩ ወገኖቻችንንም ነፍሳቸውን ለማዳን ከሚደረገው ጥረት አኳያ ሀዘናችንን ለመግለጽ ኢትዮጵያኖች እዚህ ዋሽንግተን ዲሲ አካባቢ የምንገኝ በትናንትናው እለት ቁጥሩ ነው የመገመትም እንኳን በማልችለው ደረጃ በብዛትን በጠዋቱ ሶስት ሰዓት ላይ ሳውዝ አፍሪካ ኤምባሲ ተገኝተን ድምጻችንን አሰምተናል፣ ተማጽኖ አድርገናል። እንዲሁም በእለቱም ደግሞ እዚህ በየአገሩ በስደት ሄደው ከሚሰቃዩ ኢትዮጵያ ኖች መብት ተቆርቋሪ እንዲሆን ተደርጎ የተዘጋጀው የግሎባል አሊያንስ የሚባለው ኢትዮጵያዊ ድርጅት ያዘጋጀውን ደብዳቤ ለሳውዝ አፍሪካ ኤምባሲ በተወካዮቹ አማ ካኝነት አድርሷል። እንግዲህ ያለፉት እንኳን ህይወታቸውን ባንመልስ የቀሩትን በብዙ ሺ የሚቀጠሩ ወገኖቻችን ኢትዮጵያኖች አሉ። የሌሎችንም አፍሪካ ስደተኞች ወገኖቻችን ነፍስ ለማዳን ከሚደረግ ጥረት አኳያ ትንሽም ቢሆን ያግዛል በሚል ነው የወጣው። ኢትዮጵያዊ በጣም በስሜት ነበረ ድምጹን የሚያሰማው። የሚያለቅሱ፣ የሚያዝኑ ከዛ በላይ የሚሄዱ ኢትዮጵያኖች ነበሩ። እውነት ልብ የሚነካ ሁኔታ ነበር የነበረው። you. <laughs> ይህን መሰሉ ፈተናና የሐዘንና የቁጣ ስሜት በመግለጽ ብቻ የሚፈታ አይደለምና ተጨባጭ መፍትሄና ዘለቂታውን እንድንመረምር አድርጎናል ይላሉ አቶ ከባዱ። ይሄ ጉዳይ ኢትዮጵያኖች በተሰደዱበት ኤምባሲዎች ሁሉ ችግር ሲደርስባቸው እየዞርን በማልቀስና በመጸለይ ብቻ የሚቆም የሚፈታ አለመሆን ዞር ብለን ዋናው ምክንያት ምን እንደሆነ እነዚህ ኢትዮጵያውያን ወገኖቻችን ከሀገራቸው ከተወለዱባት ምድር ተፈንቅለው ተገፍተው የሚወጡበት ምክንያት ምንድን ነው ብለን እንድንጠይቅ ራሳችንን፣ ሀገራችን በጣም ታታሪ የሆነ ህዝብ ያላት መሆኗን ማንም የሚክደው እንዳልሆነ ያ ከሆነ ደግሞ በሀገራቸው ተስፋ እንዲቆርጡ እድል እንዲያጡ የሚያደርጋቸው በዚህኛው መንግስት ይሁን ከዚህ በፊትም በነበሩት መንግስቶች ያስተዳደር ስርዓት ብልሹነት መሆኑን እንደዚህ አይነት ፍትህ ማጣት እና የኢኮኖሚክ ተስፋ ማጣት እንደሆነ በትምህርትም በሌሎች እድሎች ከሚወጡት በተጨማሪ እንዲህ በብዛት የሚወጡበት ሁኔታ ምክንያቱ ምንድን ነው የሚለው መርምራችሁ የተለየ ጥረትም ለማድረግ በሀሳብ ደረጃ እንዲህ ያስተናገዳችሁት ነገር አለ? በትክክል እሱን ነው ያደረግ ነው ምክንያቱም ሁልጊዜ በየቦታው እየወጡ በማልቀስ ና በመጮህ ብቻ መፍትሄ እንዳማይሆን ዋናው መፍትሄው ስደተኝነትን ከስረ መሰረቱ ስደተኞች እንዳይኖሩ የሚቀጥለው ኢትዮጵያዊ ወጥቶ እንደዚህ አይነት ግፍ እንዳይደርስበት እዛው አገሩ ውስጥ ፍትሕ አግኝቶ ተስፋ አግኝቶ የሚሰራበት ና የሚበለጸግበት ራሱና ቤተሰቦችን የሚያስተዳድርበት መንገድ ማምጣት የመጨረሻው ዋናው መፍትሄ መሆኑን ለሕዝቡ እንዲተላለፍ እና ይሄ ደግሞ የስርዓት ማስተካከል እንደሚጠይቅ ለዚህ ደግሞ ከፍርሃቻው ከቸልተኝነት ወጥተን ውጭም ያለን ሀገር ውስጥም ያለን ኢትዮጵያ ውስጥ ያለን እንደዚህ አይነት ብሶት ደግሞ እንዳናይ ከፈለግን ይሄንን ስርዓት ማስተካከል ግዴታ አማራጭ የሌለው ሁለተኛው መንገድ መሆኑን ለመጡት ኢትዮጵያኖች ተላልፏል። ከሀዘንና ጽጸቱ ከቁጣው ባሻገር ጥያቄዎቹ በሁሉም ወገኖች እየተነሱ ነው። ፈተናዎቹም እንዲሁ የቀጠሉ ይመስላል። ለጊዜውም ቢሆን ያበቁ አይደሉምና ተከታትለን እንዘግባለን። አድማጮች፣ እናንተን የሚያሳትፉ ሌሎች ውይይቶችም በተከታታይ ይኖሩናል። ክቡራን አድማጮች ሰሞኑንም በዚሁ ርዕስ ላይ ዘገባዎችን የእናንተን አስተያየቶችንም እናቀርባለን። በተለመደው በኢንተርኔት ደብልዩ ደብልዩ ደብልዩ ዳት ቪኦኤ ኒውስ ዳት ካም ስላሽ አምሀሪክ ላይ ታገኙናላችሁ። በአጭር ሞገድ በ19፣ በ22 እና በ25 ሜትር ባንድ ነው የምታገኙን። በፌስቡክ እና በትዊተርም ቪኦኤ አምሀሪክ ብላችሁ ተከታተሉን፣ ተነጋገሩ። በነገራችን ላይ በኢትዮጵያውያን ላይ በተለያዩ ስፍራዎች የደረሱትን ጥቃቶች አስመልክቶ እንዲሁም በኢትዮጵያውያን እና በኤርትራውያን በሌሎች አገሮች ዜጎችም ላይ ጭምር የደረሱትን ዘግናኝ አደጋዎች በተመለከተ ጥያቄዎቻችሁን፣ ሀሳባችሁን፣ አስተያየቶቻችሁን ለማንሸራሸር ቀደም ሲል የገለጽነውን አድራሻ ተጠቀሙበት። በእጅ ስልካችሁ ቪኦኤ ዳት ሆን ዳት ኤምኦቢአይ እንዲሁም ናይል ሳት ላይ ታገኙናላችሁ። ለመሆኑ የኢትዮጵያ መንግስት በአሁኑ ሰዓት ምን እያደረገ ነው? በአካባቢው በግብጽ የኢትዮጵያ ኤምባሲ በቅርበት ያለው የኢትዮጵያ መስሪያ ቤት ነው። አምባሳደር ማህሙድ ድሩርን የትግርኛ ክፍል ባልደረባችን በትረ ስልጣን አነጋግሯቸው ነበር። ማምሻውን። አመሰግናለሁ። እንግዲህ አምባሳደር መሐሙድ ድሩዊር፣ በግብጽ የኢትዮጵያ አምባሳደር፣ በኢትዮጵያውያን ላይ የተፈጸመው አሰቃቂ ግድያ ከተሰማ በኋላ የሶስት ቀን የሀዘን ቀን ታውጇል። ከእርስዎ ልጀምር። አሁን ምን እየተደረገ ነው? ኢትዮጵያውያን በሊቢያ ሁኔታቸው ምን እንደሚመስል እባክዎት ይግለጹልኝ። በመጀመሪያ ስለ ሊቢያ ስንነጋገር ሊቢያ አገሪቷን ሉዓላዊነት በሙሉ መልኩ የሚቆጣጠር ሁሉንም ወገኖች ያቀፈ መንግስት የሌላት ሀገር ናት። ስለሆነም የተወሰነው ወገን ሕጋዊ መንግስት እኔ ነኝ በማለት በቶብሮቅ አካባቢ ተመርኩዞ ይገኛል። ሌላው ደግሞ ወገን ትሪፖሊና አካባቢዋን ወይም ሌሎች አካባቢዎችን በመቆጣጠር በመሳሪያ ኃይል ሕጋዊ ወገን እኔ ነኝ የሚል እንትን አለው። ስለዚህ በአጠቃላይ ሀገሪቷ የታመሰች እና ሰላም በሙሉ ያልሰፈነባት ሀገር ናት። ይህንን ካልኩ ዘንዳ በርካታ ኢትዮጵያውያን ለስራ ጉዳይ ወደ ሊቢያ የተንቀሳቀሱበት ሁኔታ አለ። አንዳንዶቹ ደግሞ ከሱዳን በደላሎች አማካኝነት በተለያየ መንገድ የሚገቡ ናቸው። እና አሁን እየተደረገ ያለው ኤምባሲያችን እና ውስጥ ባሉ አገራቸውን የሚወዱ ኢትዮጵያውያን ለኢትዮጵያውያን ደግሞ በጎውን የሚመኙ የሚያግዙን ወገኖቻችን በራሳቸው ፈቃድ ወደ አገር ቤት ለመመለስ የሚሹትን እየተመዘገቡ ይገኛሉ። ፓስፖርት ይኖራቸው አይኖራቸው በአንድ ወይም በሌላ መልኩ ከሌሎች ወገኖችን በመተባበር ወደ ሀገር ቤት በሰላም የሚመለሱበት ሂደት ውስጥ እንገባለን ማለት ነው። በአጠቃላይ ደግሞ ኢትዮጵያውያን ወደ አደገኛ ቦታዎች እንዳይጓዙ ይመከራል። ኢትዮጵያውያን ደግሞ ይህንን የመከራ ጊዜ በጽናት እንዲያልፉ የሁላችንም ምኞት ነው። አምባሳደር፣ እዚህ ላይ ግን መመለስ የማይፈልጉ ሊኖሩ ይችላሉ ብሎ መጠበቅ ምክንያታዊ ነው እና በትላልቆቹ ከተሞች አሁን ለምሳሌ ቤንጋዚና ትሪፖሊ በተደጋጋሚ ቃለ ምልልስ አድርገንላቸዋል። ከአሁን በፊት ሁኔታቸውን ለማወቅ ብዙ እንከታተል ነበረ። ስለዚህ አሁን መሬት ላይ እዛ ከተሞች ውስጥ የኢትዮጵያ መንግስት ከነዚህ ስደተኞች ጋር በቀጥታ እየተገናኘ ምዝገባም ይሁን ትፈልጋላችሁ አትፈልጉም የሚለው ጥያቄ ለመመለሱ ማለቴ ነው የሚደረግ ጥረት በአሁን ወቅት በአሁኑ ሰዓት አለ። በዋናነት ማንም ተገዶ ወደ ሀገር ቤት እንዲመለስ የሚደረግ ሰው አይኖርም። ይሄ ግልጽ መሆን ይገባዋል። ይህን በራሱ ፍቃድ እኔ ወደ ሀገር ቤቴ ወደ ሞዳ ሀገሬ ወደ ጎጆ ይመለሳለሁ የሚለውን ሰው አሁንም እየተመዘገቡ ናቸው። ስልኮቻችንን ደግሞ ኤምባሲው የስራ የረፍት ቀናትንም ጨምሮ እየሰራ በኢትዮጵያ ቴሌቪዥን ተላልፈዋል። ውስጥ ላሉ በደኔ ባዚ በ ትሪፖሊ እና በሌሎች አካባቢዎች ያሉ ኢትዮጵያውያንም ይኸው እንዲደርሳቸው ተደርገዋል። ምን ያክል እንደተመዘገቡ የሚታወቅ ነገር አለ? ለመመለስ ፈቃደኞች የሆኑት ማለት ነው። በየእለቱ የሚጨምር አሃዝ ስለሆነ ትናንት ከነበረው እየጨመረ ይገኛል። በመጨረሻ ላይ የተጠናቀረውን ብንናገር የተሻለ ይመስለኛል። ሌላ ግን የሰማነው ነገር አለ። በእነዚህ ታጣቂዎች ያን ግፍ የፈጸሙ ታጣቂዎች እጅ ሌሎች ኢትዮጵያውያንም በእነሱ እጅ ይገኛሉ የሚል ያልተረጋገጠ ወሬ ወይም ዜና አለና ስለዛ ጉዳይ የሚያውቁት ነገር አለ? እንግዲህ በአሁን በግርግር ውስጥ በርካታ ነገሮች ሊናፈሱ ይችላሉ። አንዳንድ ወገኖች ደግሞ ከፖለቲካ ጋር በማያያዝ ይሄንን ሁኔታ ተጠቅመው ውዥንብር ለመፍጠር ሊፈልጉ ይችላሉ። እኛ ግን ባለን መረጃ ከኢትዮጵያውያን ወገኖች ብቻ ሳይሆን የምናውቃቸውም ሊቢያውያን አሉ። ከእነሱም ጋር እየተገናኘን እየሰራን እንገኛለን። እንደዚህ አይነቱ መሰረት አለው ብዬ አላምንም፣ በአሁን እኔ እስከተናገርኩ ድረስ አሁን እየተናገርኩ ሳለው ማለት ነው። አምባሳደር፣ እነዚህ አይሲስ ወይም አይኤስ የሚባሉ በሊቢያ የሚንቀሳቀሱ እስላማዊ መንግስትን መሰረታለን ባዮች ኢትዮጵያውያንን እንደዚህ አፍሰው የወሰዷቸው እንዴት ነው? በምን አይነት ሁኔታ ነው የሚል በጣም ጠቃሚ ጥያቄ ነው። መልስም ያስፈልጋል። በምን አይነት ሁኔታ እንደወሰዷቸው የሚታወቅ ነገር አለ። ከየት ነው የወሰዷቸው? እንግዲህ የወሰዷቸው ወይም ያገቷቸው ኮፍራ ከሚባለው አካባቢ፣ የሱዳንና የሊቢያ ድንበር አካባቢ ሊሆን ይችላል ተብሎ ግምቶቹ ወደዛ ነው የሚያመዝኑቱ። በአጠቃላይ ይህ የሽብር ና የአሸባሪዎች ሁኔታ በኢትዮጵያውያን ላይ እየተከሰተ ያለ ሁኔታ መሆኑን እያየን ነው። ከዚህ በፊት ደግሞ በግብጽ የኮፕቲክ እምነት ተከታዮች ላይ ተከስተዋል። እና አይሲስ የሚንቀሳቀስባቸው አካባቢዎች ይሄ ነው ብሎ መናገር በእርግጠኝነት ሊከብድ ይችላል። ምክንያቱም አሁን መንግስት በተዳከመበትና የተለያዩ ወገኖች ህጋዊነትን እኛን የተላበስ ነው ብሎ በሚፋለሙበት ወቅት በሀገሪቱ ያለው ሁኔታ ለአሸባሪዎች ምቹ ሁኔታን ይፈጥራል። እንደ ጠቀሱት በሊቢያ የግብጽ ዜጎቹም ሀያ እንደዚህ በአስጠቃቂ ሁኔታ እንደተገደሉ እናስታውሳለን። አሁንም በኢትዮጵያውያን ላይ ተመሳሳይ ግፍ ተፈጽሟል። የኢትዮጵያና የግብጽ መንግስታት ለምሳሌ ጥምር ጦር ወይም ሰራዊት ይዘው በእነዚህ ታጣቂዎች ላይ የመዝመት ወይም ጥቃት የመፈጸም እቅድ ሊኖር ይችላል። የኢትዮጵያ መንግስት ይህንን ጥቃት ያደረሱ ወይም ሌሎች አሸባሪ ወገኖችን እንደ አልሸባብ ያሉ፣ አይሲሲ ያሉ ወዘተረፈ በመታገል የኢትዮጵያ መንግስት ይታወቃል። ሌሎች ወገኖች እነዚህን አሸባሪዎች በሽብርተኝነት ባልፈረጁበትን ወቅት ማለት ነው። ለምሳሌ አልሸባብ እኛ አሸባሪ ኃይል ነው በምንልበት ወቅት አንዳንድ ወገኖች እንደዛ አይነት ተመሳሳይ አቋም አልነበራቸውም። በዓለም ደረጃ ወይም በሁለትዮሽ ደረጃ ወይም ከዛም ባለፈ በአፍሪካ ቀጠና የሚካሄደው የጸረ ሽብር ትግልና ፍልሚያ በአገሮች ውሳኔና በሀገሮች በአገሮች በሚያደርጉት ድርድር የሚወሰን ነው። ስለዚህ አሁን ለጠየከኝ ጥያቄ ይሄ ነው ብዬ የምመልሰው የተዘጋጀ መልስ የለኝም። አምባሳደር መሐሙድ ድሬር እጅግ አመሰግናለሁ። እኔም በጣም አመሰግናለሁ። ዶክተር ስልጣን ቸር ይጠናል። ሊቢያ ራሷስ ውስጥ ያለው ሁኔታ ምን ይመስላል? ኢትዮጵያውያኑስ በምን አይነት የሕይወት ሁኔታ ላይ ይገኛሉ? ብዙ ጥረቶችን እያደረግን ነው፣ ኢትዮጵያውያንን ለማግኘት ማምሻውን አንድ ኢትዮጵያዊ አግኝተን አነጋግረን ነበረ። ጤና ይስጥልኝ ሰሎሞን አባተ ባላለሁኝ እኔ ከዋሽንግተን ዲሲ ነው ምደውልሎት ከአሜሪካ ድምጽ ራዲዮ ጣቢያ አሁን ያላችሁበትን ሁኔታ ለመጠየቅ ነበር የደወልኩት እሺ እንግዲህ ስሜን ማለት ነው እንድትናገሩ አልፈለጊም አልናገርም ግድ የለም ይገባኛል ያለው ሁኔታ እኛ አሁን በአሁኑ ጊዜ ያለንበት ትልቅ አደጋ ላይ ነው ያለን አሁን ቅድም ማለት ነው ሀይለኛ ተኩስ ነበረ እኛ ግን ከዚህ ተኩስ ወዲህ ማለት ነው ቤት ዘግቼ ተደብቄ ነው ያለን ከዛ በኋላ ትንሽ ቆይቶ ደግሞ ማለት ነው አንድ ኢትዮጵያዊ ሳይቀር ማለት ነው እንዳለ አፍሶ ነው የሄዱት። መቼ? አሁን አሁን ከአንድ ግማሽ ሰዓት በፊት። የት ነው ለመሆኑ ያሉት እርስዎ? እኔ ትሪፖል ነው ያለኝ። ትራፕሎስ ትልቁ ዋና ከተማ። ዋና ከተማ ውስጥ ነው ገብተው አፍሰው ይዘው የሄዱት? ማን ነው ያፈሳቸው? አረጋገጥንም ሲታቸው ግን ማለት ነው አይታይም። እየተሸፈነ ነው ይሄ ነው ብዬ ሁሉ ሊነግር አልችልም። ገና ግልጽ አልሆነ ግን፣ እስቲ ምንድን ነው ሰሞኑን እየተፈጠረ ያለው ሁኔታ ስ ዘርዘር አድርገው ያጫወቱኝ? ሁኔታ ያው ሊቢያ ማለት ነው ፖሊስ ስለሌላት፣ መንግስት ስለሌላት ማለት ነው ማንም ሰው ሰው ልጅ ማለት ነው እንደፈለገ ነው የሚያደርገው ከፈለጉ ገሉ አለሉ ከፈለጉ ያስሩ አሉ። አሁን ባለፈው ግብጾችም ማለት ነው ሀያ አንድ ሰዎች ናቸው እየታረዱት ከዛ ቀጥሎ ደግሞ ኢትዮጵያውያኖች አሁን ወደ ሰላሳ የሚሆኑ ናቸው እየታረዱት እኛም አሁን የሚጠብቀን ነገር እግዚአብሔር ነው የሚያውቀው። ይሄ ነው ብዬ ሌ ነገር ልል አልችልም። እና ህዝቡ ምን እግዚአብሔር ማለት ነው ሰው ልጅ ይቅሪና ሲሳ ራሱ ማለት ነው ሊወጣ እያሰብ ነው። ህዙ በጣም በጣም በጣም ጨንካኝ ህዝብ ነው ሲገልኝ ነው በቃ እናስበው እና ብዙ ኢትዮጵያውያኖች ማለት ነው እግራቸው ሽባ ሆነዋል። የሞቱ አሉ። ብዙ ሴቶች ተደፍረዋል። እኛው ደግሞ ማለት ነው እኛው ሳምንታት ደግሞ የምናየውና የሚሰማው በጣም እየዘገነነ ነው ማለት ነው። ያው እንደምታ እናንተም እንደምታዩት ማለት ነው። ስለዚህ እንግዲህ አሁን ያለን ተስፋ እኛ ደግሞ ወደ እግዚአብሔር መጮህ ነው እንጂ ያለን ተስፋ ምንም ነገር የለም። ለመሆኑ አሁን ዛሬ መጥተው የወሰዷቸውን ወዴት እንደወሰዷቸው የምታውቁት ነገር አለ? የምትጠረጥሩት ነገር አለ? እኮ ነው ግና፣ እየተከታተለ ነው ይሄ ነው ብዬ ልነግር አልችልም። የት እንደደረሰው ይታወቅም። በምን ሁኔታ ላይ እናንተ ራሳችሁ ትገኛላችሁ? እንዴት ተረፋችሁ? እናንተ አሁን እንዴት አመሰሏችሁ? እኛ የሆነ ቦታ ተደብቀን ነበር፣ ልክ ግርግሩ ስነሳ ማለት ነው። እሺ ከዛ በኋላ በየቤቱ በየቤቱ ያሉት ሰዎች ማለት ነው ገቡበትና በችኮላ በጣም በአስር ደቂቃ አልሞላም ማለት ነው። ሰዎችም በየክፍሉ በየክፍሉ እየገቡ አፍሶ ነው የሄዱት። እኔ የምን እያለሁ ቤት አካባቢ ማለት ነው፣ ወደ ሌላም እያለፈው ነው እና መኪና ያላቸው አምቡላንስ በዛ ነው ችና ይሄድ የሄዱ ስንት ሰው እንደወሰዱ ታውቃላችሁ? በግምት እንኳን እዛ ገዛ ውስጥ ያሉት ብዙ ናቸው። ስለዚህ ግን ይሄ ነው ብዬ ልነግርህ አልችልም። ቁጥሩ ነው ለሆነ ምንቼ ካደረጉ በኋላ ካሉ ነገር ሆነው እንጂ አሁን ይሄ ነው ሁኔታ ስለሚያደርገኝ ልነግርህ አልችልም። ወትሮ ስንት ትሆናላችሁ? አሁን በግቢ ውስጥ ኖሮ የነበራችሁት እዛ ግቢ ውስጥ የሚኖር ሰው ከአምሳ ሰው በላይ ይሆናል። ሀምሳ ሀምሳ አምስት ከዛ በላይ ነው። እሱ ራሱ ቀንሼ ከነገርኩ ነው። በአካባቢው አሁን ሰዎች አሉ። እርስዎ አብረውት ያሉ? አዎ አሉ። ምን ያህል ይሆናሉ? ስንት ሰው ይሆናል? እኔ አሁን ያለበት ስላሉ ማለት ነው። ተደብቆ ይህ ነው ማለት አልችልም። በግምት ማለት ነው የተለያየ ክፍል ውስጥ ተደበብቀ፣ አንገናኝ ግን የሆነ ቦታ ነው። ልክ ነገሩ እንደተነሳ ነው ከሁለት ሰው ጋር ተደብቀን ያለን። ለመሆኑ ህጻናት አሉ አብረዋችሁ? ህፃን አለ፣ እርጉዝ ሴት አለ። አሁን የተጫኑ እርጉዝ ሴቶች አሉ። የወሰዷቸው? አዎ እርጉዝ ሴት አለ። አሁን በቀደም ከኦፕሬሽንና ከሆስፒታል የወጣች አለች። እነዚህ ሁሉ ተጫነ። እና ምንድን ነው እናንተ አሁን እዛ ቁጭ ብላችሁ የምትጠብቁት? ያው ወይ መሞት ወይ ደግሞ እግዚአብሔር የሆነ ነገር ማለት ነው፣ እንደ አብራል መጸለይ ነው እንጂ የውጭ ዜጋ የለም። የወይነቺ ሲያዊ የለም። ምንም ነገር የለም። ያለን ነገር ራሱኛ ያው ብርሃን እና ያለን እንጂ ብርሃን እያየም ማለት ነው፣ ጨለማ ውስጥ እንዳለን ነው ያለን። ምግብ ውሃ፣ እንደዚህ የመሳሰሉ ነገሮች አሉ በቅርባችሁ? አሁን ከሶስት ቀን ወደዚህ ማለት ነው በጣም ትንሽ ስለሆነ አሁን ትንሽ ውሃ አለ ግን እያለቀች ናት። ከዛ በኋላ ግን እግዚአብሔር ነው የሚያውቁ። ምግብ ግን የለንም አሁን ቅድም የገቡበት ቦታ ደግሞ ማለት ነው፣ ብር ያላቸው አንዳንድ ልጆች አሉ፣ እኛን የምረዱት ደግሞ ወራዊ ስራ የሚሰሩ ሴቶች አሉ። በተለይ ኮንትራት የመጡ ከነሱ ጋር የምንገናል፣ እነሱ ናቸው ቤት ክራይና ምግብ ምናምን ራሱ እኛን የምችሉ። አሁን ማን ነው እናንተ በቅርብ ባላችሁበት አካባቢ አካባቢውን እያስተዳደረ ያለው ሚሊተሪ ነው? አፍተር የሚባለው ወታደራዊ አገዛዝ ነው። ጀኔራል አፍቀር ነው መባለው። ሰውዬ አሁን ገብተው አፈሳ ያካሄዱት የጀኔራሉ ሰዎች ናቸው ወይስ ሌሎች ናቸው? ፈቃደ ሄሌባ ሊሆን ይችላል፣ የሶይ ሊሆን ይችላል፣ የጀነራሩ ደግሞ ማለት ነው። በፊት እኛ ወደ ውጭ ስንመጣ ብንትን ስንል ምንም አይነት ወይም ነበር። እነዚህ ግን ምን እንደሆኑ ገና አላረጋገጥንም። እዛ ሊቢያ ውስጥ ክርስቲያኖቹን ወደ እስልምና ለውጡ እምነታችሁን እያሉ ይጠይቃሉ ይባላል። እነሱም ራሳቸው ሲናገሩ ነበር፣ ሰሞኑን ተጠይቀው እምቢ ስላሉ ነው የገደል ናቸው ብለው ነበር። አሁን ቅድም የገለሱልኝን የነገሩኝን፣ እና እንደዚህ አይነት የምትሰሙት ነገር አለ፣ በቀጥታ መጥተው የሚነግሯችሁ ነገር አለ፣ ወይም በጭምጭምታም እንዲደርሳችሁ ይደረግ ነገር አለ። ኔታ ሱገት ገጥሞኝ ያውቃል። በኤሌክትሪክ ተቃጥዬ ነው የወጣት እግዚአብሔር ነው ያወጣኝ እንጂ አልሆን ብዬ ማለት ነው። ሌሎች አልሆን የሚያሉት ናቸው። እየታረዱት በሆነ ኖሮ ግን ይሄ ሁሉ አይደርስባቸው ነበር። ከየት ነው ተቃጥሎ የወጡት? እርስ ቤንጋዚ የሚባል እና ምን አደረጉ ወጡት? እሱን ታሪክ ይንገሩኝ። እኔማ በዛን ሰዓት አንድ የትግራይ ልጅ አለ እኔና እሱም ማለት ነው ከደበደቡም በኋላ በኤሌክትሪክ ካተቃጠሉም በኋላ ከዛ በኋላ ማለት ነው ሲጠይቁን፣ ኤምቢያን ከዛ በኋላ በቃ አንዱ ደግሞ መጣና ከዛ በኋላ ሲቆጣው ከዛ በኋላ ትቶነዱም ማለት ነው። ከዛ በኋላ ኢትዮጵያና ክርስቲያን እና ሙስሊም ሊለዩን ስፈልጉ እኛ ባይላችንም አይደለም እኛ ይህ አንድ ሀገር ሰው ነን፣ አብረን ተፈቃቅሬን የረረ ነው። ባይላችን እዚህ መተ ሊቢያ ላይ አናበላሽም ብሎ ማለት ነው ሙስሊሞች እሪ ስሉን በቃ ከዛ በኋላ እኛ መለያ ይሽቱ ከዛ በኋላ ቴቶ ነዱ እዛ ቤንጋዜ ማለት ነው። ቴቶ ከሄዱም በኋላ ማለት ነው ሁል ጊዜ ሰዎች እዛ አሁን አውሮፓ የገቡ ልጆች ሁሉም ይሄን ያውቃሉ። ከዛ በኋላ ሰው ሁል ጊዜ ይደበደባል፣ ሁል ጊዜ ጸጉራቸው ይላጫል፣ ሴቶች ይደፈራሉ፣ ብዙ ሰዎች ተደብድቦ ሽባ ይሆናሉ። ብዙ ነገር ነው የተደረገባቸው በዛን ሰዓት የአካባቢ የነበረ ጣሊያናዊ አደም የሚባል ዩኤንችሲያር ነበር፣ ሊቢያዊ ደግሞ ሳሌ የሚባል አይፋ የምትባል ነበር። ከጀርማን ከእንግሊዝ ከፈረንሳይ ከአሜሪካ ያልመጣ የለም። እኛ ጋር ግን አንድ ማፍጤ ሊያደርጉልን አልቻሉ። ይሄ ሁሉ ሲደረግ በአይናቸው እያዩ ነበር። እርስዎ ሃይማኖቶ ምንድን ነው? እና ቤንጋዚ ላይ ጮኸው ያስጣሏችሁ ሙስሊሞቹ ናቸው። ኢትዮጵያውያኑ ሙስሊሞች ናቸው አብረዋችሁ የነበሩት። እነሱ በዛ የኢትዮጵያ ሙስሊሞች በጣም በጣም በጣም ለእኛ ማለት ነው ህይወታቸውን ማለት ነው አሳልፈው ነው እኛን ለማዳን ጥረት የሚያደርጉት እና ብዙ ትግል ነው የሚያደርጉት። እዚህ በተለይ ሊቢያ በስደት አለም ላይ ብዙ ብዙ ብዙ ነገር ነው የሚያደርጉት፣ ለስደተኞች፣ ለኢትዮጵያ ክርስቲያኖች ማለት ነው። እኛ በዚህ አይነት ነገር ላይ ይህ ክርስቲያን ስላምን የሚባል ነገር የለም ሁሉም በወንድማ በፍቅር ነው አብረን የምንኖር። ግን እነሱ ይህን አደጋ ሲደርሱብን ስፈልጉ፣ እነሱ ደግሞ ከእኛ ቀዲሞ ኩራን ስለሚያውቁ ስናገሩ፣ ሌላው ሲጠይቁ፣ ክርስቲያኑ ማለት ነው እሱ ክርስቲያን ሙስሊም ነው ይላሉ። በእነዚህ በእነዚህ ነው ክርስቲያን እያለፈ ያለ ከዚህ አደጋ። እግዚአብሔር ከእናንተ ጋር ይሁን። እኛ ዓለም ይህንን ነገር እንዲያውቅ ለማድረግ ጥረት እያደረግን ነው፣ ያላችሁበትን ሁኔታ ለማሳወቅ። እንግዲህ ከእግዚአብሔር ጋር የተሻለ ቀን የተሻለ አጋጣሚ ይመጣል ብለን እንጠብቃለን። እግዚአብሔር ከእናንተ ጋር ይሁን። አቶ ሰኝ Thank you የተከበራችሁ እዛም የምትገኙ ሊቢያ ውስጥ ያላችሁ ኢትዮጵያውያን በምትችሉት ሁሉ ልታገኙን ከቻላችሁ ባካችሁን ደውሉልን ስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ነው። የዋሽንግተን ዲሲ ቁጥር ነው። እንድገምላቸው ቁጥሩን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ላይ በነጻ ነው። ሀያ አራት ሰዓት ክፍት ነው። በተቻላችሁ መጠን ጥያቄዎቻችሁን፣ ስጋታችሁን፣ ብሶታችሁን በዚህ የስልክ ቁጥር ማሰማት ትችላላችሁ። በተለይ ደግሞ ይህን ስርጭት የመስማት እድል ካላችሁ ያንንም መስማት እንፈልጋለን። ወሳኝ የሆኑ መረጃዎችን ለእናንተ ማሻገር የምንችለው ይሰማችኋል ወይ የሚለውን ስናውቅ ነው የሚሆነውና ስለዚህ ባገኛችሁት አጋጣሚ ሁሉ መልእክቶቻችሁን ለማስተላለፍ ለሌሎች ለማድረስ ወደኋላ አትበሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮቻችን፣ ዝግጅታችን በዚሁ ይጠናቀቃል። በእኛ በኩል ሰላም፣ ደህና ደሩ፣ ደህና ደሩ።